ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 25 2015 ዓ ም ዝግጅታችን ጀመረ። በዓለም ዙሪያ ከፍተኛ ቀውስ እየፈጠረ ለሚገኘው የአየር ንብረት ለውጥ እንደ መላ የተቀመጠው ካርቦን ክሬዲት ምንድን ነው? ተስፋ አለ ብዬ ማነሳው ነገር ምንድን ነው እሱ፣ በየአመቱ ይሄ የካርቦን ክሬዲት ግዢና ሽያጭ እየጨመረን ያለው እና ያሉ ቻንሶችን ኦፖርቹኒቲዎችን መጠቀም ነው። በኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ የስምጥ ሸለቆ ፕሮጀክት አስተባባሪ የሆኑትን አቶ አበባየው ካሳይን ነው የሰማችሁት። ስለ ካርበን ክሬዲት ምንነት፣ ጠቀሜታና ጉዳት በሰፊው ያብራሩልናል። ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል። መልኩም በመቀየር ምንድን ነው የሁለትዮሽ አከፋፈል ነበረ በዓለም ላይ የነበረው ባይፖላር የሚሉት በፈረንጅኛ አሁን ደግሞ የመልትዮሽ ብዙ የሆኑ ክፍፍል ኃይሎች ተፈጥረዋል። አሜሪካ በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያን ነው የሰማችሁት። ሩሲያና ምዕራቡ ዓለም ከአፍሪካ ጋር ያላቸውን ግንኙነት ዳግም ለማጠናከር የሚያደርጉት እሽቅድድም አህጉሩን ዳግም ወደ ቀዝቃዛው ጦርነት እየመለሰ ይሆን ወይ ከሚለው ሰፋ ያለ ትንታኔ የተቀነጨበ ነው። ሰላም፣ ጤና ይስጥልኝ ክቡራትና ክቡራን አድማጮች። ዛሬ ዕለቱ እሁድ ህዳር 25 2015 ዓ ም ነው በሁለት ሳምንት አንዴ እያዘጋጀን ወደ እናንተ የምናደርሰው የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉም በቅንብሩ አብራን ትቆያለች። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። የጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። 65 ከመቶ የሚሆኑ የትግራይ ኃይል ተዋጊዎች ከጦር ግንባር መገለላቸው ተገለጸ። የትግራይ ኃይሎች ዋና አዛዥ ጄኔራል ታደሰ ወረደ 65 ከመቶ የሚሆነው የትግራይ ኃይል ከግንባር መገለሉን የገለጹ ሲሆን ይሁን እንጂ አሁንም ድረስ በአካባቢው ሰላምን የማይሹ ኃይሎች አሉ በማለት ኃይላቸው ይሄ ስጋት እስካልተቀረፈ ድረስ ሙሉ ለሙሉ ትጥቁን እንደማይፈታ ተናግረዋል። እነዚህ ኃይሎች ከባባድ መሳሪያዎችን በመውሰድ ወደ አንድ አካባቢ እያከማቹ ነው ያሉት ጄኔራሉ በአሁኑ ሰዓት በቦታው ምንም አይነት ዓለም አቀፍ ታዛቢዎችና ተከታታዮች የሉም ሲሉም አክለዋል። በሁለት ዓመቱ ጦርነት ቁጥሩ የማይታወቅ ሰው የሞተ ሲሆን በትግራይ እርዳታን መልሶ ተደራሽ ማድረግ በደቡብ አፍሪካ የተካሄደው ስምምነት ቁልፍ ጉዳይ ነበር። ክልሉ ላለፈው ሁለት ዓመት ከዓለም ጋር ተቆራርጦ የቆየ ሲሆን ከፍተኛ የሆነ የመድኃኒት እጥረት የተገደበ የኤሌክትሪክ አቅርቦትና እንዲሁም የባንክና የመገናኛ አገልግሎት ተደራሽነት ተግዳሮት አለበት። የትግራይ ባለስልጣናት ማዕከላዊ መንግስቱን ሲቃወሙ ከቆዩ ከወራት በኋላ እንደ ኤሮፓያን አቆጣጠር በ2020 ነበር የኢትዮጵያ ጠቅላይ ሚኒስትር ይሄ ኃይል የሀገሪቱን መከላከያ ካምፕ ላይ ጥቃት ፈጽሟል ሲሉ ወታደሮቻቸውን የላኩት። ኢራን ከእስራኤል የስለላ ተቋም ሞሳድ ጋር ተባብረዋል ያለቻቸውን አራት ሰዎች ገደለች። የኢራን እስላማዊ ሪፐብሊክ የዘመናት ጠላቱ የሆነችው እስራኤልን በግዛቴ ላይ ምስጢራዊ ተልዕኮዎችን ትፈጽማለች በማለት ስትከስ ቆይታለች። በጎርጎሮሲያኑ 1979 ከተካሄደው የእስልምና አብዮት በኋላ ለመጀመሪያ ጊዜ ሀገሪቱን እየናጣት የሚገኘው ጸረ መንግስት እንቅስቃሴ ጋር ተያይዞ ኢራን እስራኤልና ምዕራባዊ የደህንነት ተቋማት በሀገሬ ላይ የእርስ በርስ ጦርነት እንዲኖሩ እየሰሩ ነው ስትል ከሳለች በኢራን መንግስት የሚተዳደር መገናኛ ብዙኃን እረቡዕ እለት ከጽዮናዊ መንግስትና ደህንነት አገልግሎት ጋር በመተባበር እና በጠለፋ ወንጀል የተከሰሱ አራት ግለሰቦች ላይ የሞት ፍርድ መበየኑን ዘግቧል። መህር የተሰኘ የዜና ጣቢያ ሌሎች ሶስት ሰዎች ደግሞ የሀገር ውስጥ ደህንነትን የሚቃረን ድርጊት በመፈጸም የጠለፋ ሂደትን በማገዝ እና ህገ ወጥ መሳሪያ ይዞ በመገኘት ወንጀል ከአምስት አመት እስከ አስር አመት የሚደርስ እስራት እንደተፈረደባቸው ዘግቧል። የታስኒም ዜና ጣቢያ በበኩሉ እስረኞቹ ባለፈው አመት ዓመት ሰኔ ወር ላይ አሁን እየተካሄደ ያለው አለመረጋጋት ሳይከሰት በፊት በአብዮታዊ ዘቡና በደህንነት ሚኒስቴር መካከል በተካሄደ ትብብር መያዛቸውን ዘግቧል። አድማጮች ይህ ዜና እየተላለፍላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሩሲያውያን በዩክሬኑ ጦርነት ላይ ህዝባዊ ድጋፋቸውን ቀንሰዋል ሲል የብሪታንያ መከላከያ ሚኒስቴር አስታወቀ። የብሪታንያ መከላከያ ሚኒስቴር በቅርቡ በተካሄደ የህዝብ አስተያየት ስብሰባ ሩሲያ በዩክሬን የሚታካሄደው ጦርነት ህዝባዊ ድጋፏ እየወደቀ ነው ብሏል። የብሪታንያ ደህንነት ውጧት ባደረገው መግለጫ ከሩሲያ ገለልተኛ መገናኛ ብዙሃን አገኘሁት ባለው መረጃ መሰረት 55 ከመቶ የሚሆ የሚሆኑ ሩሲያውያን የሰላም ድርድር እንደሚመርጡ ያስታወቀ ሲሆን ሀያ አምስት ከመቶ የሚሆኑቱ ብቻ ጦርነቱ እንዲቀጥል እንደሚደግፉም ገልጿል። ባለፈው ዓመት በጎርጎሮሳውያኑ ነው ሚያዚያ ሁለት ሺህ ሁለት ሰማኒያ ከመቶ የሚሆኑ ሩሲያውያን ጦርነቱን ይደግፉ እንደነበረ ሪፖርቱ አክሎ ጠቁሟል። ሚኒስቴር መስሪያ ቤቱ በሚቀጥሉት በርካታ ወራት ሩሲያ ትልቅ የጦር ሜዳ ስኬቶችን ስለማታገኝ ክሬምሊን የህዝብ ድጋፍ እንዳገኘ መቆየት ይከብደዋል ብሏል። በሌላ በኩል ደግሞ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የሩሲያ የባህር ወለድ ዘይት በበርሜል 60 ዶላር ዋጋ ብቻ እየተሸጠ መሆኑ የሩሲያ ምጣኔ ሀብት ላይ ጫና ለማሳደር በቂ አይደለም ብለዋል። በመጨረሻም አይኤስ የሽብር ቡድን አፍጋኒስታን ውስጥ በፓኪስታን ከፍተኛ ዲፕሎማት ላይ ጥቃት አደረሰ። ዩናይትድ ስቴትስ ታሊባን፣ ፓኪስታን ውስጥ የሽብርተኛ ቡድኖችን በመዋጋት በኩል ተገቢውን ስራ እየሰራች አይደለም በሚል ስጋቷን እየገለጸች ባለችበት በአሁኑ ሰዓት፣ ቅዳሜ ዕለት አፍጋኒስታን ውስጥ ለተገደሉት ፓኪስታናዊ ዲፕሎማት የግድያ ሙከራ ኃላፊነቱ እንደሚወስድ እስላማዊ መንግስት በመባል የሚታወቀው የሽብር ቡድን ገልጿል። የአፍጋኒስታን ባለስልጣናት የፓኪስታኑ ቆንሱላ ኡበይድ ኡር ረህማን ኒዛማኒ yeah <laughs> ካቡል በሚገኘው ኤምባሲያቸው ቅጥር ግቢ ውስጥ የተለመደ የከሰዓት የእግር ጉዟቸውን ሲያደርጉ ሳሉ በአቅራቢያው ካለ ሕንጻ ላይ ተኩስ እንደተከፈተባቸው አስታውቋል። ይህን ተከትሎም እሳቸው ምንም ሳይደርስባቸው ቢያመልጡም የደህንነት ጠባቂያቸው ግን ደረቱና እግሮቹን በጥይት መመታቱ ታውቋል። እሁድ ዕለት የፓኪስታን የውጭ ጉዳይ ሚኒስትር ከታሊባን ባለስልጣናት ጋር የአይኤስአይኤስ ኬ ያልተሳካ የግድያ ሙከራን በተመለከተ በገለልተኝነትና በመመካከር ለማጣራት እየሞከረ እንደሚገኝ አስታውቋል። አድማጮች ለምሽቱ ያስ ሁላችሁ ዜናዎች እዚህ ላይ ተጠናቀቁ። አዘጋጅቼ ያቀረብኩላችሁ ኤደን ገረሙ ነበርኩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ እጋብዛለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 25 2015 ዓ ም መስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። እዚህ በምንገኝበት ዩናይትድ ስቴትስ እንግዲህ ቀዝቃዛ ወራቶች ላይ ነው የምንገኘው። ወደ ውጭ ለመውጣት ሙቀት በሚሰጡ ልብሶችና ካፖርቶች መሸፋፈን ግድ ይላል። ደሪ አንተና ቅዝቃዜ እንዴት ናችሁ? እኛ ጋር እንግዲህ እኔ ወጣት ስለሆንኩ ይመስለኛል ትንሽ ብዙም አይወርደኝም። ስቀልድ ነው። ለማንኛውም የለበስኩትን ልብስ ብታይ ይህን ቀልድ ባላልኩ ነበረ። በጣም ነው የሚወርደው። ልክ ነህ። እኔም ቅዝቃዜ ካለመውደዴ ጋር ተደምሮ ነው መሰለኝ የክረምት ወራት ሁሌም ይከብደኛል። ግን ደግሞ ይህ ቅዝቃዜ እየተባባሰ እንደሚሄድ ነው ጥናቶች የሚያሳዩት። ለምሳሌ ብናነሳ የአሪዞና ዩኒቨርሲቲ ባካሄደው ጥናት በአየር ንብረት ለውጥ ምክንያት የውቅያኖስ ዝውውር መጠን በመቀነሱ በዩናይትድ ስቴትስ ቅዝቃዜው የበለጠ ከባድ ሊሆን እንደሚችል ተንቢዋል። በአየር ንብረት ለውጥ ሳቢያ በዓለም ዙሪያ የሚደርሱ ከባባድ የአየር ሁኔታዎች ከጊዜ ወደ ጊዜ እየተባባሱ መሄድ ከጀመሩ ቆዩ። በዋናነት ተጽዕኖ እየደረሰባቸው ያሉት ግን የአፍሪካ አገራት ናቸው። ልክ ብለሃል ደሬ። በተለይ ደግሞ በአፍሪካ ቀንድ ላለፉት አርባ ዓመታት ያልታየ ድርቅ እንዲሁም የረሃብ አደጋ ተጋርጧል። በምዕራብ እና ደቡብ አፍሪካም ቢሆን እንደ ጎርፍ የመሳሰሉ የተፈጥሮ አደጋዎች በብዛት ይከሰታሉ። የምሽቱ የመጀመሪያ መሰናዷችን ታዲያ አፍሪካን ከዚህ ቀውስ ሊታደግ ይችላል ተብሎ እንደ መፍትሄ ከተቀመጡ ጉዳዮች መካከል አንዱን የሚዳስስ ይሆናል። ከሁለት ሳምንታት በፊት በሰሜን አፍሪካ አገር ግብፅ ተካሂዶ በተጠናቀቀው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ላይ ከተነሱ ቁልፍ አጀንዳዎች መካከል አንዱ ካርቦን ክሬዲት ነው። የአፍሪካ አገራትን ተጠቃሚ ያደርጋል የተባለው ይህ የካርቦን ገበያ ምንድን ነው? የአየር ንብረት ለውጥ የሚያስከትላቸውን ተጽዕኖዎች ለመቋቋምና ለመላመድ የሚያስችለውስ እንዴት ነው? የሚለውን ጥያቄ ለመመለስ ሊሊ አንድ እንግዳ ጋብዘሻል። እንግዳሽ አቶ አበባየሁ ካሳዬ በስነ ህዝብ ጤናና አካባቢ ጥበቃ ኮንሶርቲየም የስምጥ ሸለቆ አስተባባሪ ናቸው። ከእሳቸው ጋር ወዳደረግሽው ቆይታ እንለፍ። በዓለም አቀፍ ደረጃ ከሚካሄደው የአየር ንብረት ለውጥ ሀያ ሰባተኛው ጉባኤ ላይ ከተነሱ ቁልፍ ጉዳዮች አንዱ ካርበን ክሬዲት የምንለው ነው እና በተለይ ለአፍሪካ ሀገራት ትልቅ ጥቅም እንደሚኖረው እየተነገረ ስለሆነ እስኪ መጀመሪያ ካርበን ክሬዲት ስንል ምን ማለታችን ነው? እንግዲህ ካርበን ክሬዲት ማለት የአየር ንብረት ለውጥን የምንቀንስበት ወይም የግሪንሃውስ ጋስ ኢሚሽንን የምንቀንስበት አንዱ መንገድ ሲሆን ትርጓሚውም እየተከናወኑ ባሉ የካርበን ልቀትን በሚቀንሱ እና በሚያስወግዱ የተለያዩ ፕሮጀክቶች ከከባቢ አየር ላይ ለምናስወግደው ካርበን ዳይኦክሳይድ እና ለምንቀንሰው እያንዳንዱ ቶን ካርበን ዳይኦክሳይድ ሰርቲፊኬት እንዲሰጠን የሚያደርግ ሲስተም ወይም መሳሪያ ነው። በሌላ አነጋገር ብዙ የካርበን ልቀት ያላቸው ካምፓኒዎች ወይም ሀገራት በተለይ የሚያድጉት ሀገራት የካርበን ልቀታቸውን ለማመጣጠን የካርበን ልቀትን የሚያስወግዱ እና የሚቀንሱ ፕሮጀክቶችን ከሚሰሩ ታዳጊ ሀገራት የሚገዙት የካርበን ክሬዲት ነው። እንዲሁም ታዳጊ ሀገራት ካርበን ክሬዲት በመሸጥ ገቢ በማግኘት ኢኮኖሚያቸውን የሚገነቡበት እና የካርበን ልቀትን የምናመጣጥንበት መሳሪያ ነው። የአፍሪካ ሀገራት ወደ አካባቢ አየር የሚለቁት የተፈጥሮ ጋዝ መጠን በጣም ዝቅተኛ ሆኖ ሳለ በአየር ንብረት ቀውስ እየተጠብቃሉት ሀገራት እንደ አፍሪካ ሀገራት ያሉት ናቸው። እና ምንድን ነው ለእነዚህ ሀገራት የሚኖረው ጥቅም? በተለይ ታዳጊ ሀገራት ብዛትም ቢኖራቸው ከህዝብ ብዛት፣ ነገር ግን ከኢኮኖሚያቸው አንጻር ይህንን የአየር ንብረት ለውጥ ለመቋቋም ውሱን የሆነ አቅም ያላቸው ትልቁ ነገር ካርበን ክሬዲት የሚነሳው ነገር አንድ ካምፓኒ ወይም አንድ ሀገር በአደጋ ሀገር ላይ ያለ ሀገር በካምፓኒው በካምፓኒው ልቀት ጋር በተያያዘ በታዳጊ ሀገር ላይ ምን ያህል ኢንቨስት አድርጎ ካርበንን ክስትሬት አድርጓል ወይም ሪሞቭ አድርጓል የሚለው የሚታይበት ሁኔታ ነው ያለው። እና ለአፍሪካ ሀገራት መልካም አጋጣሚዎችን የሚያመጣበት አጋጣሚ ያለው ይህን የሚሆነው እንግዲህ ካርበን ክሬዲት በሁለት መልኩ ነው ተግባራዊ የሚሆነው። አንደኛው የኢሚሽን ሪሙቫል ወይም ሲክስትሬሽን ካርበን ልቀትን ማስወገጃ መንገዶች ናቸው። ለምሳሌ እንደ ሀገራችን ኢትዮጵያ፣ እንደ አፍሪካም ራሱ ብዙ ስራዎች እየተሰሩበት ያለው እና ጥሩ ፖቴንሻል የሆነው ከኢሚሽን ሪሙቫል ወይም ሲክስትሬሽን ጋር በተያያዘ አንደኛው ፎረስትሪ እና ለአንድ ደን ጥበቃ እና ከመሬት አስተዳደር ጋር በተያያዘ ትልቅ ፖቴንሻል አለ። ምናልባት ጅምር ፕሮጀክቶችን ብዙ አፍሪካ ሀገራት ላይ ያለው ምሳሌ የተለያዩ ዛፎችን የመትከል የመንከባከብ ኢንፎረስቴሽንና ፎረስቴሽንና ይሄ ደግሞ ሬድ ፕላስ የሚባለው ኢኒሽቲቭ አለ። ከሬድ ፕላስ ጋር በተያያዘ ምናልባት የደን መጨፍጨፍን በመቀነስ የሚመጣ ሬጅስትሬሽን ነው። ሌላው ብዙ ህይወትን ከመጠበቅ ጋርም እየተያያዘ ነው። ሌላው ምናልባት ከዚሁ ከኢሚሽን ሪሙቫል ጋር ሌላው የሚነሳው ስነ ምህዳርን እንዲያገግም የማድረግ ሁኔታ ነው። ሌላው ደግሞ እንግዲህ ምናልባት እኛ ሀገር ቴክኖሎጂ ላይኖር ይችላል። በቴክኖሎጂ በመታገዝ ካርበን ዳይኦክሳይድን ከአትሞስፈር ውስጥ የማስወገድ ሁኔታ ነው። ሁለተኛው ደግሞ የኢሚሽን አቮይዳንስ የሚባለው ወይም የካርበን ዳይኦክሳይድ ልቀት እንዳይኖር ማድረግ እና መቀነስ ይሄኛውም ደግሞ ከምን ጋር እያዛል? ሪኒውዋብል ኢነርጂ እና ኢንፍራስትራክቸር። ሁለተኛው ደግሞ ቀጥታ ካርበን ልቀትን የማያመጡ የተለያዩ የልማት ተግባራትን የመስራት ሁኔታ ለምሳሌ እንደ ሀይድሮ ኤሌክትሪክ ፓወር፣ ሶላር ኢነርጂ እና የመሳሰሉትን መስራት ነው። ሌላው ደግሞ ከኃይል ጋር በተያያዘ ለምሳሌ ሕብረተሰብ አቀፍ ግሪንሃውስ ጋዝ ልቀትን ማስወገጃና መቀነሻ ፕሮጀክቶችን መስራት ነው። ለምሳሌ ለሀገራችን ብናነሳ የማገር ቆጣቢን በስፋት በማሰራጨት የካርበን ልቀትን ለመቀነስ ብዙ ስራዎች እየተሰራ ነው ያለው። ሌላው ደግሞ ከእንስሳት ሀብት ጋር በተያያዘ የሚሰሩ ስራዎች አሉ። ዛሬ ባዮጋስ የመሳሰሉትን በመስራት ልቀት እንዳይኖር የማድረግ ሁኔታ ነው። ስለዚህ ከዚህ ጋር በተያያዘ አፍሪካ ትልቅ ፖቴንሻል አላት። እዚህ ጋር እንግዲህ በተለይ አፍሪካ ውስጥ ብለን ስናነሳ በዋናነት ተጠቂ የሆኑት አርብቶ አደሮች፣ ገበሬዎች ናቸው እና ይሄንን ከአርበት ክሬዲት ስናነሳ ለነዚህ በቀጥታ ተጠቂ ለሆኑ ሰዎች ምንድነው የሚጠቅማቸው? እነሱ ጋር ደርሶ የእነሱን ህይወት መቀየር የሚችለው እንዴት ነው? እሺ፣ እንግዲህ ምናልባት ከዚህ በፊት በኢትዮጵያ ደረጃ ወይም በአፍሪካ ደረጃ የመጀመሪያ የሚባለው የካርቦን ፕሮጀክት ደቡብ ምዕራብ ኢትዮጵያ ላይ የተሰራ ሁምቦ ካርቦን ፕሮጀክት የሚባላል እና በዛም የደቡብ ምዕራብ ኢትዮጵያ ማህበረሰብ ተጠቃሚ ሆነዋል። ምንድን ነው እሱ፣ መጀመሪያ አካባቢው በጣም የተራቆተ ነበረ። ነገር ግን አካባቢው እንዲያጋግም በተሰራው ፕሮጀክት ትልቅ ጥቅም ማህበረሰቡ አግኝቷል። ምናልባት ከዚህ ጋር በተያያዘ የካርበን ክሬዲት ጥቅሞች አንደኛ የአፍሪካ ውስጥ ያሉ ማህበረሰቦች አንድ አካባቢን በተለያየ መልኩ በደን ልማት፣ በፎረስትሪ ሊሆን ይችላል። በስነ ምህዳር እንዲያገግም ማድረግ ኢኮሲስተም ሪሃቢሊቴሽን በምንለው ፕሮግራሞች ኢትዮጵያ ውስጥም አሁን ከፍተኛ የሆነ ግሪን ሌጋሲ ወይም አረንጓዴ አሻራ ፕሮግራም አማካኝነት በየዓመቱ በቢሊዮን የሚቆጠር ችግኝ እየተተከለ እንዳለ ይታወቃል። እና ከዚህም ጋር በተያያዘ ብዙ ስራዎችን መስራት ይቻላል። ምናልባት እዚህ ጋር አንድ ጥያቄ ላንሳና፣ አንዳንድ የአካባቢ ጥበቃ አቀንቃኞች ይህንን ተቃውመው ድምጻቸውን የሚያሰሙ አሉ። የሚሉት ምንድን ነው? በዋናነት የአየር ንብረት ቀውስን እየፈጠሩ ያሉ የአካባቢ አየሮች ውስጥ ልቀትን እንዲቀንስ አያደርግም። በረጅም ርቀት ልናመጣ የምንፈልገውን የአየር ንብረት ቀውስ አያስቀርም። ለሀገራት የሚመጣው መዋለን ነዋይም በእርግጥ ለአካባቢ ጥበቃ የሚውሉ ፕሮጀክት ላይ ገንዘቡ ይውላል ወይ የሚለውንም አያረጋግጥም ብለው ይከራከራሉና ምናልባት እርስዎ እዚህ ላይ ሀሳብ አሉት? አዎ ሀሳቡን ተወሰነ መልኩ ወይም በከፊል እጋራዋለሁ። ምንድን ነው እሱ ትልቁ ነገር እንግዲህ የአየር ንብረትን ለውጥን ለመቀነስ ቢሆን ቢሆን ያደጉ ሀገራት ወይም ብዙ የካርበን ዳክሳይድ ልቀት ያላቸው ሀገራት የካርበን ልቀታቸውን ቢቀንሱ ወይም ሪሙ ቢያደርጉ በራሳቸው መልካም ነበር፣ የመጀመሪያው አማራጭ ነገር ግን አሁን እዛ ያላቸውን ልቀት ሳይቀንሱ በታዳጊ ሀገራት ጋር ኢንቨስት የማድረጉ ሁኔታ በተባለው መልኩ በሁለት ሺህ ሀምሳ ግሪንሃውስ ጋዝ ኢሚሽን ኒውትራል ለማድረግ ከተያዘው አምቢሽስ የሆነ ጎል አለ። ያንን ነገር ከግብ ላናደርስ እንችላለን። በተጨማሪም ደግሞ ምናልባት የተለያዩ ፕሮሰሶች አሉት። ይሄ የካርበን ክሬዲት ብዙ አይነት ስታንዳርዶችን፣ ኳሊቲዎች ያነሳል። ከዛ ጋርም በተያያዘ ችግሮች ሊኖሩ ይችላሉ። ለምን በበቂ ሁኔታ አመርቂ ላይሆን ይችላል። ቢሆንም ምናልባት በፖለቲካ ተጽዕኖ እና በመሳሰሉት ሁኔታ ቃል በገቡት መሰረት ለክላይሜት ቼንጅ በቂውን ድጋፍ አያደርጉም። ምናልባት አሜሪካን ጨምሮ ብዙ ሀገራት ባሉት መሰረት ይህም የካርቦን ዳክሳይድ ልቀት እና ለታዳጊ ሀገራት የካርቦን ክሬዲት ሽያጭ ወይም ግዢ የማድረጉ በተፈለገው መልኩ አይደለም። ነገር ግን እስኪ ተስፋ አለ ብዬም ማነሳው ነገር ምንድነው ሰው በየአመቱ ይሄ የካርቦን ክሬዲት ግዢና ሽያጭ እየጨመረን ያለው እና ያሉ ቻንሶችን ኦፖርቹኒቲዎችን መጠቀም ነው። ሁለተኛ ላይ ላነሳሽው ጥያቄ ምናልባት እንግዲህ የሀገራችንን ሁኔታ ብናነሳ የተለያዩ ማህበረሰቦች አሉ። በተባለው መልኩ በተባለለት አላማ የማል ያለመዋል ሁኔታ ምናልባት አጠያቂ ነገር ሊሆን ይችላል። ነገር ግን ሀገራት ስምምነት ከካምፓኒዎች ወይም ይህን ክሬዲቱን ከሚገዙ ካምፓኒዎች ጋር ግልጽ የሆነ ስምምነት ያደርጋሉ። ለምሳሌ ኢትዮጵያ ውስጥ አንድ ጥብቅ ደን በማህበር የሚጠበቅ ከሆነ ለማህበረሰቡ የሚደርስ የራሱ ሼር አለው፣ ለመንግስት የሚደርስ ሼር አለው። ስለዚህ ተግባራዊ ይሆናል አይሆንም የሚለው ነገር እንግዲህ ያን ያህል አጠራጣሪ ነው ጊዜ አላስብም። ነገር ግን ባለው ቻንስ ሀገራት መጠቀም አለባቸው። ጋፖችም ቢኖሩ ማህበረሰቡ መጠቀም አለበት ነው ትልቁ ነገር። ምንድነው? እሱ የካርበን ክሬዲት ፕሮጀክቶች ጠቀሜታ አንደኛ፣ አሁን ለምሳሌ በኢኮሲስተም ሪሃቢሊቴሽን ወይም ትናንት ጋር እንዲያገግም በማድረግ ወይም በተለያዩ በደን ጥበቃ እና በመሳሰሉት ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአፈር የአካባቢው አፈር ለምነት ይመለሳል። የማህበረሰብ ከዚህ ከአፈር ለምነት ከመመለስ ጋር በተያያዘ ምርትና ምርታማነት ይጨምራል። ሌላው ደግሞ እየጠፉ ያሉ ብዝሃ ህይወቶች ይመለሳሉ፣ እንዲያገግም ይሆናል ማለት ነው። ሶሻሊም ትልቅ የሆነ ጠቀሜታ አለው። ይሄ ደግሞ ከምን ጋር የተያያዘ ነው? ከፉድ ሴኩሪቲ ጋር በተያያዘ ትልቅ ጉልህ አስተዋጽኦ ያደርጋል። ለምን፣ በፉድ ሴኪሪቲ ሀገራችንም ችግር ውስጥ ስላለች ከፉድ ሴኪሪቲ ወይም በምግብ ራስን ከመቻል ጋርም በቀጥታ ይገናኛል። ድህነትን ከመቀነሻ አንጻርም በቀጥታ የሚገናኝ ነው። ስለዚህ ምናልባት ዳር ኦሞ ይሄ ነገር አያስፈልግም እንደዚህ አይነት ሳይድ ኢፌክት አለው ብሎ ከማንሳት ያሉ ኦፖርቹኒቲዎችን በመጠቀም ለሀገራችን ወይም ለአፍሪካ የሚያመጣውን በጎ ነገር መጠቀም የተሻለ ይመስለኛል። እንግዲህ ከዚህ በፊት ሀያ ስድስት የአየር ንብረት ጉባኤዎች ተካሂደዋል። ሀያ ሰባተኛውን በቅርቡ ተጠናቋል። በእነዚህ ስብሰባዎች ውስጥ ውጤታማ በተለይ ደግሞ ለገበሬዎች፣ ቅድም እንዳልነው ለአርብቶ አደሮች በአየር ንብረት ለውጥ ቀውስ ቀጥተኛ ተጠቂ ለሆኑ ማህበረሰቦች ምን ተጨባጭ ውጤቶች ታይተዋል? ውጤታማ እንዲሆኑስ እነዚህ ስብሰባዎች ከንግግርና ከስብሰባ ያለፈ መሬት የወረዱ ውጤቶችን ለማየትስ ምን መደረግ አለበት? ብዙ ጊዜ በዚህ አይነት ዓለም አቀፍ ኮንፈረንሶች ከተደረጉ በኋላ በተባለው መልኩ ተግባራዊነታቸው ያን ያህል አይደለም። ከዚህ ከሀያ ሰባተኛው ኮፕ ዓለም አቀፍ ኮንፈረንስ ጋር በተያያዘ ቀደም ብዬ እንደተናገርኩት በተለይ ይሄ የካርበን ክሬዲት ጉዳይ አንዱ በአግኖት የተነሳ ጉዳይ እና ሀገራት ና፣ እንደውም አጥኖት የተሰጠው ሀገራትና ካምፓኒዎች በገቡት ቃል መሰረት ወደ መሬት የሚወርድ ተግባር በበቂ ሁኔታ እስከ ዛሬ ድረስ ስላልፈጸሙ አሁን መፈጸም እንዳለባቸው ዋነኛና አጥኖት የተሰጠበት ጉዳይ ነው። ለምሳሌ በፓሪስ አግሪመንት የተደረጉ ስምምነቶችን ተግባራዊ ለማድረግ ሱፐርቫይዘሪ ኮሚቴ በበቂ ሁኔታ ስራውን አልሰራም እውነት ለመናገር ነገር ግን አሁን የሱፐርቫይዘሪ ኮሚቴ ኮሚቴውንም ጨምሮ በካርበን ክሬዲት ወይም በአየር ንብረትን ከመቀነስ አንጻር ብዙ ስራዎች መሰራት እንዳለባቸው በአጥኖት ተነስቷል እና ዓለማችንም እየደረሰ ካለው የተለያየ ተጽዕኖ ነው፣ ዓለም አቀፍ ተጽዕኖ ነው። የአየር ንብረት ለውጡ ከፍቶ እየመጣ ስላለ ከዚህም በፊት ምናልባት ያን ያህል ከፍተኛ ደረጃ ያልተጠቁ ሀገራት በአውሮፓ ውስጥ ሊሆን ይችላል። አሜሪካ፣ በአፍሪካ ሀገራት እና በመላ ኢትዮጵያ በጣም በከፋ ሁኔታ የአየር ንብረት ለውጥ በዚህ በሁለት ሺ ሀያ ሁለት አመት ምረት ከፍተኛ የሆነ ጉዳት እያስከተለ ስላለ ምናልባት እንግዲህ ይሄ እየተፈጠረ ያለው ሁኔታ አስገዳጅ ሁኔታዎችን ፈጥሮ የበለጠ ሀገራት ስራ ላይ እንዲሰማሩ ያደርጋል የሚል ትልቅ ግምት አለኝ። አንደኛው ሁለተኛው፣ ምናልባት ቢኮፕ ሀያ ሰባት ላይ አቅጣጫም ተቀምጦ ሀገራት እና ካምፓኒዎች በከፍተኛ ሁኔታ ከዚህ ተግባር ላይ እንዲሰማሩ እና ለችግሩ ተጠቂ በሆኑ ሀገራት በተለይ ታዳጊ ሀገራት ላይ ትልቅ የካርበን ክሬዲት ኢንቨስትመንት በማድረግ የአየር ንብረት ለውጥን ለመቀነስ እና ግሪንሃውስ ጋዝ ሚሽኖችን ለማስወገድ ሁሉም ሀገራት እንግዲህ በኮሚትመንት ደረጃ ከበፊቱ በተሻለ ቃል የገቡበት ሁኔታ እና የተሻለ ተስፋ የምንጠብቅበት ኮንፈረንስ ነው ብያለሁ። ታወባየው በጣም ነው የማመሰግነው። በተለይ ካርበን ክሬዲት ምንድን ነው፣ በተለይ ደግሞ ለአፍሪካ ሀገራት ኢትዮጵያን ጨምሮ እንዲሁም በአፍሪካ ሀገራት በአየር ንብረት ቀውስ ውስጥ ቀጥተኛ ተጠቂ ለሆኑ አርሶ አደሮችና አርብቶ አደሮችን የመሳሰሉ የህብረተሰብ ክፍሎች ምን ጥቅም አለው በሚል ሀሳብ ላይ የተወያየ ነው። ጊዜዎትን ሰጥተው ከኛ ጋር ለነበሩት ጊዜ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ የምትገኙት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። ሃሽታግ ቪኦኤ አምሃሪክ የትዊተር መገኛችን ነው። ተከተሉን አስተያየቶቻችሁንም አጋሩን ተከታዩ መሰናዷችንም እንዲሁ ዓለም አቀፍና አህጉራዊ ይዘት ያለው ነው። አዲሱን የቀዝቃዛ ጦርነትና አፍሪካ የገባችበትን አጣብቂኝ ይቃኛል። ወደዚያ ከማለፋችን በፊት ግን አድማጮቻችንን በአንድ ሙዚቃ ዘና አድርገን መመለስ አለብን። ስለዚህ የዳዊት ጽጌን እትቱ በረደኝ ሙዚቃ ጋብዘን ብንመለስ ሊ ደስ ይለኛል። እንግዲህ እኔም እንደምታኝ በርዶኝ እትት እያልኩ ነው። ስለዚህ በሰበቡ ሙዚቃው ሞቅ ያደርገናል። مش فافاكي وهاو ناس فسان تي فرسو دايزكي انتي لسا انتي ሩሲያና ዩክሬን ወደ ጦርነት ከገቡ ወዲህ በሩሲያና በምዕራቡ ዓለም መካከል ያለው ልዩነትና መካረር እየሰፋ ሄዷል። ይህ በተለይ ደግሞ በአፍሪካ ላይ ባላቸው ልዩ ፍላጎት ላይም መንጸባረቅ ጀምሯል። አንዳንድ ተንታኞች እንደውም አፍሪካ ዳግም በቀዝቃዛው ጦርነት ውስጥ የነበረው አይነት አጣብቂኝ ውስጥ እየገባች ነው ይላሉ። ትክክል ነው። ተከታዩ መሰናዶችንም ቻይናን ጨምሮ የዓለም ሀያል አገራት የበላይነት ለማግኘት የሚያደርጉት ፍልሚያ ለአፍሪካ ምን አንድምታ አለው የሚለውን የሚተነትን ነው። በዚህ ዙሪያ አሜሪካ በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያና ካናዳ በሚገኘው ባልሲሊ ዓለም አቀፍ ግንኙነቶች ትምህርት ቤት መምህር በአፍሪካ ቀንድ ዙሪያ በርካታ ጥናት ያካሄዱትን ፕሮፌሰር አንፊልስ ጄራልድ አነጋግረሽ ወደ አጠናቀሽው ዘገባ እንለፍ። በጥር ወር በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የተካሄደውን የመንግስት ግልበጣ ተከትሎ ስልጣን የያዘውን ወታደራዊ መንግስት ለመደገፍ ሰልፍ የወጡ ሰዎች የሩሲያን ባንዲራ ሲያውለበልቡ ታይተዋል። አንዳንዶች ሀገራቸው ከፈረንሳይ ጋር ያላትን አጋርነት ትታ ፊቷን ወደ ሞስኮ እንድታዞርም መንግስታቸውን ጠይቀዋል። ፈረንሳይን ከዚህ በኋላ አንፈልግም። እዚህ የመጣነው ሩሲያ እንድትከላከልልን ስለምንፈልግ ነው። ፈረንሳይ እንዲሳካልን ያደረገችው ምንም ነገር የለም። በመካከለኛው አፍሪካ ሪፐብሊክም እንዲሁ መንግስት ከታጣቂዎች ጋር ለሚያደርገው ውጊያ የሩሲያ ተዋጊዎች ድጋፍ መስጠታቸውን ተከትሎ የራሽያ ኃይሎች አንዲት ሴትና ልጇን ሲያድኑ የሚያሳይ ሐውልት በዋና ከተማው እንዲቆም አድርገዋል። እነዚህ ሁኔታዎች ሩሲያ ከቅርብ ዓመታት ወዲህ ከአፍሪካ ሀገራት ጋር ያላት ግንኙነት እያደገ መሄዱን ማሳያ ናቸው። በተለይ ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ በምዕራቡ ዓለም የተጣለባትን ማዕቀቦች ተከትሎ ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር መሪዎቿ በተደጋጋሚ ወደ አፍሪካ መመላለስ ጀምረዋል። ይህ ያሳሰባቸው የምዕራቡ ዓለም ሀገራትም እንዲሁ ከአፍሪካ ጋር ያላቸውን ግንኙነት እንደ አዲስ ለማጠናከር እየሞከሩ ነው ለምሳሌ የዩናይትድ ስቴትስ ከፍተኛ ባለስልጣኖቿን ወደ ተለያዩ የአፍሪካ ሀገራት እየላከች ሲሆን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በነሐሴ ወር ወደ ደቡብ አፍሪካ፣ ኮንጎና ሩዋንዳ ባደረጉት ጉዞ መንግስታቸው ከአፍሪካ ጋር የሚኖረውን ግንኙነት ለማደስ ያወጣውን የአፍሪካ ፖሊሲ አስተዋውቀዋል። ፖሊሲው በእኩልነት ላይ የተመሰረተ ግንኙነትን እንደሚያበረታታም ገልጸዋል። የፖለቲካ ተንታኞች ታዲያ ሩሲያና ዩናይትድ ስቴትስ ከአፍሪካ ጋር የሚኖራቸውን ግንኙነት ለማጠናከር እያደረጉት ያሉትን ይህን ፉክክር የቀዝቃዛው ጦርነት እንደገና የመቀስቀሱ ምልክት አድርገው የሚመለከቱት ሲሆን አፍሪካ ለሀያላኖቹ ሀገሮች የጥቅም መረማመጃ እንደሆነች ይገልጻሉ። አሜሪካን ሀገር በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ አፍሪካ ሁል ጊዜ የሌላ አገራት ጥቅም ማራመጃ ነች። ለጥቅም ለፍላጎቶቻቸው ማሟያ ነው የሚፈልጓት እንጂ እርግጥ አፍሪካን ፈልገው አፍሪካን ወደው አይደለም። ጥቅማቸው ማለት እንዲያው ከታሪክ ጀምሮ በዚህ በኢንዳስትሪ ሬቮሉሽን ጊዜ ጀምሮ ወደ አፍሪካ የመጡትና አፍሪካን የተቀራመቷትም አፍሪካን አንጡሮ ሀብት በመፈለግና የአንጡሮ ሀብት ደግሞ ለኢንዳስትሪያል ለኢንዳስትሪያል ሬቮሉሽን ያካሄደ ነገር ነው። የስኳሩ፣ የጥጡ የዚህ ሁሉ ከአፍሪካ ሀገር ስለሚመረት እሱን አስፈለጋቸው እና ሲፈልጉት ነው እንትን የሚሉትም። አሁንም በቀዝቃዛ ጦርነት ጊዜ የሩዩቱ ዓለም ልዩነት ነበር፣ በምስራቁና በምዕራቡ መካከል። እና በዛ መካከል እንግዲህ የሀይል አሰላለፍ ዶሚኖ ቴዎሪ የሚሉት አለ። የሀይል አሰላለፉን ለማስተካከል አሜሪካም ምዕራቡም ሀገር ወደ አፍሪካ አውሮፓ ማ ነው ራሽያም ሶቪየት ዩኒየን በዛ ጊዜ በሪዎት አለም ምክንያት ወደ አፍሪካ መጣች እና አንዱ አንዱን ለማሸነፍ ተብሎ ነው። እርግጥ ጥሩ ታሪክ አላቸው። ሶቪየት ዩኒየትም ካናዳ በሚገኘው ባልሲሊ አለም አቀፍ ግንኙነቶች ትምህርት ቤት መምህር መምህርና በአፍሪካ ቀንድ ዙሪያ በርካታ ጥናቶችን ያካሄዱት ፕሮፌሰር አንፊልድስ ጀራልድ እንዲሁ አፍሪካ የተፈጥሮ ሀብት ብቻ ሳይሆን ከፍተኛ የሰው ኃይል ሀብት ያላት በመሆኗ በምስራቁም ሆነ ምዕራቡ ዓለም ከፍተኛ ተፈላጊ መሆኗን ያሰምሩበታል። Our, uh, natural resources are, are variable, especially the natural resources that are needed to አፍሪካ በተለይ አለምን አሁን ተፈላጊ ወደ ሆነው አረንጓዴና ንጹህ አለም ወደፊት ለማሻገር የሚችሉና ኢኮኖሚው በዋናነት የሚፈልጋቸው የተፈጥሮ ሀብቶች አሏት። ለምሳሌ ሊቲየምን የመሳሰሉ ማዕድኖችና ውሃ። የሥነ ምድር አጥኚዎችና የአየር ሁኔታ ተንታኞች ወደፊት ከፍተኛ የውሃ እጥረት እንደሚያጋጥም ይናገራሉ። አሁን በተለይ በምስራቅ አፍሪካ ሀገሮች ድርቅ ውስጥ ያሉ ቢሆንም አብዛኛው የውሃ ሀብት በተለያዩ የአፍሪካ ሀገሮች ነው የሚገኘው። ብዙዎቹ የአፍሪካ ሀገሮች ደግሞ ከህዝባቸው ሰባ ከመቶ የሚሆነው ከሰላሳ ዓመት በታች ነው። ይህ ደግሞ ወደፊት የሚያሻግር የሰው ሀብት የሰው ኃይል ነው። ቀደም ሲል በሀያኛው ክፍለ ዘመን በሶቪየት ህብረት እና በምዕራብ ዓለም መካከል የታየው ቀዝቃዛ ጦርነት በዋናነት በርዕዮተ ዓለም ልዩነት ላይ የተመሰረተ ሲሆን አሁን የሚታየው ግን መልኩን የቀየረ እንደሆነ ፕሮፌሰር ጌታቸው ያስረዳሉ። ራሽያ እንዳልኩት ምዕራቦቹ በተለይም ዩናይት ስቴትስ ራሽያ እንድትገለልና በተባበሩ መንግስታት ዘንድ አጋዥ እንዳታገኝ ዘመድ እንዳታገኝ ለማድረግ ስለተሞከረ ያንን እንግዲህ ለማኮላሸት በማለት የውጭ ጉዳይ ሚኒስትሩ የአሜሪካም በኋላም ደግሞ እንደዚሁ ላቭሮቭ የራሽያ ውጭ ጉዳይ ሚኒስትሩ ያንን ግፊት ለመፍጠር፣ ለመቋቋምና አፍሪካ በተባበሩ መንግስታት ላይ ድምፅ ሲሰጡ ከሷ ጋር እንዲሆኑ ለማድረግ ደዛ ነው በብዛት ያሉ። እርግጥም ሆኗል። በዛ ምክንያት ነው እንግዲህ አሁን ያንን እንትን የሚሉት። ሌላም ጉዳይ አለ። አሁንም ቢሆን የአፍሪካን ድምፅ በዩናይትድ ኔሽንስ በተባበሩ መንግስታት ድምፁን ብቻ ሳይሆን የሚፈልጉትም አሁንም ቢሆን ሸቀጣቸውን ማራገፊያ ይፈልጋሉ ጥራጥሬ ነገሮችን። እነዚያን ነገሮች ሊያመርቱ ይፈልጋሉ። ኢኮኖሚያችው የአሜሪካም፣ የራሽያ፣ የዓለም በሞላ በኮቪድ ምክንያት ከዛ በኋላ ደግሞ በዚህ በዩክሬን ጦርነት ምክንያት የአሜሪካ እና የዓለም ኢኮኖሚ የኢትዮጵያ፣ የአፍሪካ በሞላ ተናግቷል። እንደ ድሮ ሊመለስ አይቻልም። እና ያንን እንዴት አድርገን እናሰራራ ለማለት እና አንዱ አንዱን አብልጦ ጎትቶ አንዱ ሀያል መንግስት ሌላኛው ሀያል መንግስት ጎትቶ ወይም ጥሎ ጥቅም ለማግኘት ሲባል ነው። በቀደመው ቀዝቃዛ ጦርነት ይታዩ የነበሩ የርዕዮተ ዓለም አመለካከት ልዩነቶች አሁንም መቀጠላቸውን የሚያሰምሩበት ፊትስጀራልድ እንደ አዲስ ያገረሸው ቀዝቃዛ ጦርነት ግን በዋናነት በኢኮኖሚ ጥቅም ላይ የተመሰረተ ነው ይላሉ። አዲሱ ቀዝቃዛ ጦርነት የኢኮኖሚ ጦርነት ነው፣ የተፈጥሮ ሀብትን ለማግኘት የሚደረግ ሩጫ አብዛኞቹ የምዕራብ ሀገሮች ወደ ንጹህና አረንጓዴ ኢኮኖሚ ለመሸጋገር የሚያደርጉት ጥረት በተለይ የፖለቲካ ስልጣንን ከማስጠበቅ አንጻር በርካታ ችግሮችንና መከፋፈሎችን ፈጥሯል። መካከለኛ ገቢ ላለው የህብረተሰብ ክፍል የኢኮኖሚ አጀንዳ ለሚደረገው ጥረት ወደ አረንጓዴ ኢኮኖሚ መሸጋገር የግድ መሆኑን ያመለክታል። ያ በአፍሪካ ላይ ተጽዕኖ አለው። በዚህ በአዲሱ ቀዝቃዛ ጦርነት አፍሪካን መፋለሚያ መድረክ ያደረጓት በቀድሞ ሶቪየት ህብረት ፈርጣማ ክንድ የነበራት ሩሲያ እና አሜሪካ ብቻ አይደሉም። ቻይና፣ ህንድ፣ ጃፓን እና ብራዚልን የመሳሰሉ ሀገራትም እንዲሁ ከአፍሪካ ጋር የነበራቸውን የቀደመ ግንኙነት ለማጥበቅ ወይም እንደ አዲስ ለመመስረት የሚጥሩ ሀገራት ናቸው። ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል፣ መልኩን በመቀየር ድሮ በሁለት ጎራ በሮት ዓለም በዴሞክራሲ እና በካፒታሊዝም እና በሶሻሊዝም እና በዴሞክራቲክ ፕሪንስፕል በሚመሩው በሁለቱ አቀንቃኞች መካከል ብቻ ነበር የተከፋፈለው። ምንድነው የሁለትዮሽ አከፋፈል ነበር በአለም ላይ የነበረው ባይ ፖላር የሚሉት በፈረንጅኛ አሁን ደግሞ የመልትዮሽ ማለት ብዙ ብዙ የሆኑ ክፍፍል ኃይሎች ተፈጥረዋል። ድሮ ሁለት ሁለት ጎራ ነበረ፣ የምዕራቡና የምስራቁ። አሁን አዳዲስ መንግስታትን መጥተዋል ፖላር ሆላል ዓለም በአፍሪካ ቀንድ ላለፉት አርባ ዓመታት ያልታየ ድርቅ በሚሊየን የሚቆጠሩ ሰዎችን የረሃብ አደጋ ላይ ጥሏል። የሩሲያና የአፍሪካ ባለስልጣናት በቅርቡ ወደ አካባቢው ባደረጉት ተደጋጋሚ ጉዞ ደግሞ ለተከሰተው የምግብ እጥረት እርስ በርስ ተወነጃጅለዋል። የእነዚህ ሀገራት ዓይን በአካባቢው ማንዣበብ በተለይ በድርቅና በተለያዩ ቀውሶች ለተጠቁት ሀገራት ምን ትርጉም አለው ለሚለው ጥያቄ ፕሮፌሰር ጌታቸው ሲመልሱ በኢኮኖሚ በኩል፣ በፖለቲካ በኩል፣ በጂኦግራፊ አቀማመጥ በሆርን ኦፍ አፍሪካ በዚህ የአፍሪካ ቀንድ አካባቢ አሁን ጅቡቲ ለቅርጫ ያቀረበች ሀገር ሆናለች። ሁላቸውም ተሰሰው እዛ ላይ መርከባቸውን ኃይላቸውን፣ ቻይና ሳትቀር ጃፓንም እየመጣች ነው። ሁላቸውም እዛ ላይ አሰሰ የተቀመጡ ነው እና ጅቡቲ እንዲያው በዚህ ሁሉ ኃይል ተውጣ ምሰጥ ሀገር ትመስላለች እና የኢኮኖሚ የፖለቲካ በዩናይትድ ኔሽን የሚደረገው የጂኦፖለቲካ ፍትያ ፍትቻ ፍትጊያ እነዚህ እነዚህ ተደማምረው ለአሁን የርዕዮተ ዓለም ብቻ ሳይሆን የኢኮኖሚ ጥቅምም የስትራቴጂ ጥቅምም፣ ሌላ ደግሞ አንዱን ለአንዱን ልብለት ከማለት በራሳቸው በሚደረገው ፉክክር አፍሪካ ሬል ለቅርጫ ቀረበች አህጉር ሆና ተገኝታለች። በእንደዚህ አይነት ዓለም አቀፍ የኢኮኖሚና የስትራቴጂክ አቀማመጥ ወይም ጂኦፖለቲክስ ፉክክር ውስጥ አጣብቂኝ የገቡት የአፍሪካ ሀገራት ምን ማድረግ ይችላሉ? ለሚለው ጥያቄ ደግሞ ፕሮፌሰር ፊትዝጀራልድ መፍትሄው በአፍሪካ ህዝቦች እጅ መሆኑን ይገልጻሉ። የተማረ ህብረተሰብ የራሱን የተፈጥሮ ሀብት የመቆጣጠር አቅም ይኖረዋል። የራስን የተፈጥሮ ሀብት መምራት ካልተቻለ በር ላይ እነዚህን ሀብቶች ሊቆጣጠሩ የሚፈልጉ በርካታ ተጫዋቾች ተሰልፈው ቆመዋል። በተለይ ደግሞ በተፈጥሮ ሀብት እጅግ የበለጸጉ ሀገራት ከሆኑ። ስለዚህ ለአፍሪካ ሀገሮች መረጋጋትና የተማረ ማህበረሰብ መኖር ትልቁና ዋናው ቁልፍ ነገር ነው። ያሉትን ሀብቶች በሚፈልገው መንገድ ጥቅም ላይ ማዋል የሚችል እውቀትና ብቃትም እጅግ አስፈላጊ ነው። ይህ የሚያመለክተው ትምህርት ምን ያህል አስፈላጊ መሆኑን ነው። ከዚያ በተጨማሪ ደግሞ መረጃ ለአንድ ሀገር እንደ ኃይል ምንጭ ሆኖ ያገለግላል። ግን እነዚህ ሁሉ ያለ ጥሩ ፖሊሲዎች፣ ያለ ጥሩ ስትራቴጂዎች እና በወረቀት ላይ ያለውን ወደ ተግባር መለወጥ የሚችል አቅም ትርጉም የላቸውም። በዚህ የሚስማሙት ፕሮፌሰር ጌታቸውም አፍሪካ ሳትወድ ከገባችበት አጣብቂኝ ለመውጣት ጠንካራ አመራር ሊኖራት እንደሚገባም አስምረውበታል። አሁንም ለአፍሪካ የሚበጀው ቋሚ ዘለቄታ ያለው እርዳታ ማድረግ ነው። ዝም ብሎ ለጊዜው ራስ ራት ረሃብ ሲነሳ ድርቅ ሲመጣ ያቺን ብቻ እንደ ሳት አደጋ መሯሯጡ ዋጋ የለውም። ጠመንጃ መስጠቱ ዋጋ የለው። ብልሃት ማስተማሩ፣ የውሃ መስኖ ማስተማሩ እንዴት አድርገው አፍሪካኖች ራሳቸው እንዴት እንደሚቋቋሙ የዚህ የአየር ለውጥን ከሌሎቹ ጋር ሆነው እንዴት አድርገው ሊታገሉ እንደሚችሉ እንዴት አድርገው አርሰው የተሻለ ሪጌሽን አስተምረው የተሻለ ኑሮ እንዴት እንዲማሩ እርዳታ እዛ ላይ ማድረጉ ነው ይሄ። በፍልስፍናው በኩል ከስር የተነሳ ዕድገት ይባላል ዲቨሎፕመንት ፍሮም ቢሎ ውሃ ላይ ማንገንዘብ ንጽህና ላይ ማፍሰዝ ሴቶች ሲወልዱ እንክብካቤን እዛ ላይ ማስቀመጥ ነው እንጂ ዝም ብሎ የታንክ ጋጋታ የአይሮፕላን ጋጋታ የዚህ ቤተመንግስት የመስራቅ ጋጋታ ለአፍሪካ ምንም ዋጋ የለውም እሱ ብልጭልጭ የሆነ የሚታይ ነገር ነው አፍሪካኖቹን ግን ለዛሬ የሚታይ ነገር እንጂ ለገ ምግብ ሊሆን አይችልም። የቀድሞ ቀዝቃዛ ጦርነት ከዓመታት ፍልሚያ በኋላ በምዕራብ ሀገራት የበላይነት ተጠናቋል። በርካታ ሀገራት ተዋናይ የሆኑበት አዲሱ ቀዝቃዛ ጦርነት ደግሞ በማን ድል አድራጊነት እንደሚጠናቀቅ ወይም ምን አይነት ታሪካዊ ክስተቶችን ጥሎ እንደሚያልፍ በጊዜ ሂደት የሚታይ ይሆናል። ተከታዩ መሰናዷችን በዩናይትድ ስቴትስ በተለይ ደግሞ በዋሽንግተን ዲሲ እና ዙሪያ በሚገኙ የቨርጂኒያና ሜሪላንድ ግዛቶች በሚኖሩ ትውልደ ኢትዮጵያውያንና አሜሪካውያን ማህበረሰብ ዘንድ ታዋቂ የነበሩትና ህዳር አምስት ቀን በድንገት ህይወታቸው ያለፈውን አቶ ተፈራ ዘውዴን ህይወት የሚዳስስ ነው። ልክነሽ ሊሊ አቶ ተፈራ በዚህ አካባቢ በጣም የሚታወቁበት የዱከም ኢትዮጵያውያን ምግብ ቤት ለረዥም ዓመታት ማህበረሰቡን አገልግሏል። እንደ ሲኤንኤን፣ ዩኤስኤ ቱዴ ባልቲሞርሰን የመሳሰሉ የአሜሪካ መገናኛ ብዙሀንም አገራቸውን ባህላዊ ምግብና መስተንግዶ አስደንቀው ማስጠራታቸውን ተከትሎ ሰፊ ሽፋን ሰጥተው ዘግበዋቸዋል። አሁን እንግዲህ ዳሪ አቶ ተፈራ በዚህ በዋሽንግተን ዲሲና አካባቢው ብቻ ሳይሆን በኢትዮጵያም አዲስ አበባ ላይ ዮሊ በተሰኘው ሆቴላቸው ይታወቃሉ። እንዳልከው በዓለም አቀፍ መገናኛ ብዙሀን ሳይቀር በታታሪ ሰራተኝነታቸው፣ በስነ ምግባራቸው፣ በተለይ ደግሞ የሀገራቸውን ባህልና ታሪክ በማስተዋወቅ ረገድ መስክረውላቸዋል። ህልፈታቸውን ተከትሎ የዘገበው እዚህ ዩናይትድ ስቴትስ የሚገኘው ኤንፒአር የሬዲዮ ጣቢያም አሻራቸውን ጥለው ያለፉ ብሏቸዋል። አንተም ዳሬ እንግዲህ የአቶ ተፈራን የቅርብ ሰዎች አነጋግረህ ህይወታቸውን በስፋት ልታስቃኘን ተዘጋጅተሃል። ወደዛው እንለፍ። ሰኞ ማለዳ ህዳር 5 2015 ዓ ም ከዚህ ዓለም በሞት ለተለዩት በዋሽንግተን ዲሲ ትውልደ ኢትዮጵያ ማህበረሰብ ውስጥ ትልቅ ስምና ስፍራ የነበራቸው የዱከም ሬስቶራንት ባለቤት አቶ ተፈራ ዘውዴ የቀብር ስነ ስርዓት በሜሪላንድ ተፈጽመዋል። ጸሎተ ፍትሐቱ የተካሄደው በደብረ ገነት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዳሜ ህዳር 10 ቀን 2015 ዓ ም ነበር። አቶ ተፈራ ማነበሩ እንግዲህ በእውነት ኮሚኒቲያችን አንድ ትልቅ ሰው ነው ያጣው ብዬ ነው ማስበው። ጊዜው መጥፎ ሆኖ በአጋጣሚ የተፈራን ስራዎችና ለኮሚኒቲው የሚያበረከተውን ድጋፍ አስመልክቶም የእሱንም ሽኝትም ወይ ደግሞ የወደፊትም ህይወቱን ለሌሎቹ ለመዘከር በእውነት የተለየ ዝግጅት መደረግ አለበት ብዬ ነው ማስበው። ምክንያቱም ለብዙዎች ሰዎች እንጀራም የከፈተ ድጋፍም ያደረገ ምልክትም የሆነ ለብዙ ዓመት ነው እና እንደው ወደፊት የእሱን ስም የሚያዘክር ስራዎች ተነስተው ለሌሎች ምሳሌ መሆን የሚችል ሰው የቢዝነስ ሰው ለእኔ ወንድም ጓደኛም ካስተመርም እና እንዲሁም ደግሞ የቢዝነስም ቪዥን ሁሉ ላይበት የቻልኩት ትልቅ ሰው ነው ብዬ ነው የማስበው። ለሌሎቹም እንደዚህ ይሆናል ብዬ አስባለሁኝ። ይህን ያሉት ሎሬት አስደሳች ደበበ የሥነ ጥበብና የሶፍትዌር ባለሙያ ናቸው። ከአቶ ተፈራ ጋር ለረዥም አመታት አብረው መስራታቸውን ይገልጻሉ። ከአስራ ስምንት አመት በላይ እንተዋወቃለን ጥበብ ስቱዲዮን ከመሰረትኩኝ ጀምሮ እንተዋወቃለን። አቶ ተፈራ እንዴት ነው የሚገልጿቸው? ተፈራ በጣም ቅንና ጥሩ ሰው ነው። ለኔ በነበረን የስራ ቆይታ ጊዜ የተለያዩ ፕሮጀክቶች ላይ ስንወያይ በቀንም በሌሊትም በጉ ላይ በነበረበት የተለያዩ ሀገሮችን ሲጓዝ በአብዛኛውን አብሬው ለመስራት እድል አጋጥሞኝ ባየሁት፣ ለሰው ቀና ሐሳቢ እንዲሁም ለእኔም ለራሱ ፕሮጀክቶች ላይ ራሱ እንዴት ሆኖ ሰፖርት ማድረግ እንደሚችል እና እንደሚደግፈኝ የሚያሳየኝ የነበሩት ሁኔታዎች ለየት ያለ ሰው ነው። ለእኔ በህይወቴ በዚህ ስራ ላይ ካጋጠሙኝ ሰዎች እና ቀና ሰው፣ ለስራው በጣም የተጋ ቀን ከሌሊት አብረን በምንሰራበት ጊዜ ያየሁት። እኚህ ደግሞ የበርካታ በርካታ ድምፃውያንን የፊልምና መሰል ስነ ጥበብ ስራዎችን በማሳተምና በማሰራጨት የሚታወቁት የናሆም ሪከርድስ ባለቤት አቶ ኤልያስ ፍቅሩ ናቸው። አቶ ተፈራ ለእኔ ድርጅት እዚህ መድረስ ትልቁን ስፍራ የያዘ ሰው ነው ይላሉ። ተፈራ ጋር የምንተዋውቀው በሁለት አመተ ምረት ገደማ የናሆም ሪከርድን ኒውዮርክ ላይ መስርቼ ሲዲዎች በማከፋፍልበት ሰዓት ኒውዮርክ እየመጣሁ ነበረ ዲሲ ለኮሚኒቲው ማከፋፍለው እና ተፈራን ያገኘሁት የዛን ጊዜ ነበረ። በጣም በጣም ወርቅ የሆነ ሰው እኔ አላውቀውም። የመጀመሪያ ጊዜ ነው የተዋወቅነው። ካገኘሁበት ጊዜ ጀምሮ እንግዲህ እስከ ዛሬው ጊዜ ድረስ ከተለየን ጊዜ ድረስ በጣም ጥሩ ወዳጅ የዋ ለእኔ ለድርጅቴ እዚህ ቦታ መድረስ ትልቁም ቦታ የያዘ ሰው ነው ብዬ የማምነው። አቶ ኤልያስ አቶ ተፈራን ለመግለጽ ቃል የተቸገሩ መስለዋል። ተፈራ ከኒውዮርክ ድረስ መጥቼ ስራዎችን ሳካፍል በደስታ ነበር የሚቀበልኝ። የሳንቲም መክፈል እንኳን ስስት የሌለበት ከራሱ አሳልፎ ይሰጠኛል። በኤልያስ አሁን የለህም ስትመጣ ወይም ስታደርጋል ሲዲዎችን አስቀምጠ እኛ ፑሽ እናደርግላለን፣ እረዳሃለን ሲለኝ የነበረና እዚህ ቦታ ላይ እንደደርስ ያደርገኝ በጣም በጣም በጣም በጣም ትልቅ ወዳጅ፣ በጣም ትልቅ ወዳጅ ተፈራ። በጣም ልብስ ካደረኳቸው ሰዎች ውስጥ አንዱ። በጣም በስራ ጠንካራ ስራን ያስተማረኝ እንድሰራ ይመክረኝ ያበረታታኝ የነበር ሰው ለተፈራ ቃል የለኝም ሪሊ ያጣው በጣም ነው ያዘንኩት በጣም ትልቅ ሰው ቃል የለኝም ስለሱ እንዲህ ብሎ ለማውራት አይ ነው ሪሊ ስፔሻል ፐርሰን በጣም ትልቅ በጣም ነው ያጣን በጣም ነው የሚስም አድረገው ከአርቲስቶች ጋር የቀረበ ግንኙነት ያላቸው አቶ ኤልያስ ዲሲ መጥቶ ከተፈራ ጋር ያልሰራ አርቲስት ማን ነው ብለው ይጠይቃሉ እጥቀም ከተመሰረተበት ጊዜ እስካገኘበት ጊዜ ድረስ ለኢትዮጵያ አርቲስቶች በቃ አይን የሆነ ሰው ተፈራ ጋር ዲሲ ላይ መጥቶ ተፈራ ጋር ያልሰራ አርቲስት ብዙም የማውቀው የለም። በአብዛኛው አርቲስቶች እዚህ መጥተው በሚቀመጡበት ሰዓት በደስታ ተቀብሎ ደሞዛቸውን ከፍሎ ምግባቸውን አብልቶ ሲቸገሩ ረድቶ ለአርቲስቱ በጣም ደጋፊ የነበረ ሰው ነው። ብዙ አርቲስቶች እሱ ጋር ሰርተዋል። ብዙ አርቲስቶች ደግፈዋል። አንድ አርቲስት አልበም ሰርቶ ሲመጣ ተፈራ ስፖንሰር ያልሆንልለት አላ። እኛ ሲዲዮ ስናወጣ ልናሳትም ስንል ተፌ እንደዚህ ነገር አለ ስፖንሰር አታደርገን ለማሳተሚያ ለሬዲዮ ሄደር በቃ እጁን ነው የሚዘረ ለነገ አይልም። በጣም ወርቅ ሰው ነው። በጣም የተለየ ሰው ነው። ለብዙ አርቲስቶች

እንግዲህ ዱካም ከተመሰረተበት ጊዜ ጀምሮ አይንክ የዛሬ ሶስት አራት አመት ገደማ መሰለኝ ዘፈን ለጌው ማቆም ጀ ከዛ ጀምሮ እንግዲህ ወደ አስራ ስምንት አመት ገደማ ኮንቲኒስ አራት አምስት ዘፋኞች እዚያ ቤት ለዛ ሰአት ማታ ከአስር ሰአት እስከ ሶስት ሰዓት ድረስ ለሚደረግ ዝግጅት አራት አምስት አርቲስቶች አሉ በአንድ ሙሉ ያን ሁሉ እየከፈለ ያስተናገደ የነበረ ሰው ተጠቃሚ ነው ወይ አርቲስቶች ከሚያምጡ ነገር ሪሊ አይደለም ግን በቃ አርቲስቱን መርዳት በጣም ይፈልግ ጥሩ ሰው ነው በጣም ጥሩ ሰው ያንን ነው ማ አቶ ኤልያስ የሰጡትን ምስክርነት ድምፃዊት ህብስት ጥሩነ የኖረችው ህይወት መሆኑን ታረጋግጣለች። ከተፊ ጋር የምንተዋወቀው ያው ዱከምር ሰራ ነበረ። ዱከም ሬስቶራንት አስራ አንድ አመት ሰርቻለሁ። እንደ ቤተሰብ ማለት ነው። ቤተሰብ በቃ አስራ አንድ አመት ረጅም ጊዜ ሰራውበት ቢኖር ዱከም ሬስቶራንት ነው። ተፌ ጋር ነው። በጣም በጣም መልካም ሰው፣ ደግ ሰው ነበር ተፌ በጣም እኔ ያውን ነበረ ብዬ ሳወራ ራሱ በእውነት በጣም ነው የማዝነው። በጣም ከልብ ከልብ ሀዘኔ ጥልቅ ነው። እውነቴን ነው የምለው። ሳይታሰብ እንደዚህ መሆኑ እውነት እስካሁን አላምንም እና ብዙዎቹ አቶ ተፈራን የሚጠሩት ተፌ እያሉ ነው። ህብስትም የምትለው እንዲሁ ነው። ለመሆኑ እስኪ ዱከም ገብተሽ መጫወት የጀመርሽበትን አጋጣሚ አውጌልን። የተባለችው ህብስት ተከታዩን መልሳለች። ተፊጋ ያው ከዛም በፊት ነበረ በስራ ያናገረኝ እንድጀምር። በአጋጣሚ እኔ ደግሞ ሌላ አዲስ አበባ ሬስቶራንት ስራ ስለነበረ አልተመቸኝም ነበር። ያው ባለኝ ጊዜ እዛ ሰራ ስለነበር፣ ከዛ በኋላ ወልጄ ስራ አቁሜ ነበረ። በኋላ በቃ በቻልሽ ጊዜ ያለኝ፣ በዛ ጊዜም በጣም ቢዚ ነበር። ሰኞ ብቻ ነው ተፊ የምችለው አልኩት። በቃ ሰኞ በቃ ሰኞ ሰኞ ጀምር ያለኝ፣ ሰኞን ጀመርን። ከዛ ሐሙስን ጨምር ይለኛል። ሰኞና ሐሙስ ነበረ መጀመሪያ ላይ ስሰራ የነበረው። በኋላ ላይ ያው እኔም አዲስ ስራ ሰርቼ ስለነበር ይቅርታ አልበም በጣም ቢዚ ስለነበርኩ ዊኬንዱን፣ እሱን ደግሞ ትንሽ ቀዝቀዝ እያለ ሲሄድ ዊኬንዱን በምትች ጊዜ በሚለው ደግሞ ዊኬንዱ ላይ ገባሁኝ ማለት ነው። እንደዛ ነው አሰራር። እዛ ስትሰሩ እንደ ትርፍ ሰዓት ስራ ነው የምትሰሩት ወይስ በሱ ብቻ መኖር የሚቻል ነበረ? እንግዲህ በሙዚቃ ነበረ የምኖረው በዛው ብቻ ሶስት ቀን በሳምንት አትሊስት ሶስት ቀን በሳምንት ሰራ ነበረ። እና በደንብ የምኖርበት ስራ ነበረ። ቤተሰብ ልጆቼን እንትንምልበት ስራ ነው። ተፌታ ሲሰራ የነበረው በሳምንት ሶስት ቀን እሰራለሁ። አንዳንድ ቀን ስለሚያዋጣው ብቻ ሳይሆን እንደዚሁ አርቲስቶችንም ለመርዳት ጭምር ነው። ሚከፍልም የነበረው ለረዥም ጊዜ ይላሉ ሌሎቹ። እና እንዴት ስለ ቢሆን እንደውም ይገርማል። በጣም የሚለየው ተፌ ሆነ ሌሎቹም ወንድሙም አለጌቸው በጣም የሚለዩት እንደውም እስሎ ሲሆን ሞር ይንከባከቡናል። ሲቀዘቅዝ የሆነ የሚሰማን እኛም እንዳይሰማን እስሎ ነው ብለን እንትን እንዳንል እንደውም ቢዚ ከነበረበት ጊዜ በተለየ መልኩ ነው እንትን የሚሉት በደንብ ምን ይምጣ፣ እንዳትጨነቁ፣ እንዳታስቡ እንደዚህ። አፍን እስኖ እንኳን ሌላ ቦታ ሆኖ ሲዘጋ የተፌ ቤት አይዘጋም፣ ዱከም አይዘጋም። ቢፈለገኛ መቅረት እንኳን ብንፈልግ አትቀሩም ነው የሚለው እና እንሄዳለን። ክፍያም ምንም ተጓሎ አቅም ጨምሮ ካልሰጠን በስተ በረዶ ሲሆን ማለት ነው። አዎ በረዶ ሲሆን ብዙ ጊዜ ቀድመው የሚዘጉ ሬስቶራንቶች አሉ። ገና በረዶ ሊንትል ሌለው ተብሎ በቃ በረዶ ስለሚኖር ሰው አይመጣም ብሎ የሚዘጉ እኮ ሬስቶራንቶች አሉ። ተፌ ጋር ጥሎ እኮ እንደዚህ እየተንሸራተትን እንሄዳለን። እዛ ገብተን እኮ ስራ የለም፣ ሰው የለም። እኛን ነው የሚጋብዘን። እኛን ነው ብሉ፣ ጠጡ፣ ተዝናኑ ብሎ ቤቱ አይዘጋም። በፍጹም አይዘጋም። ዱ ተፈራ የአርቲስቶችን አስቸጋሪ ጠባይ ያውቃል ትላለች ህብስት እና በነበረንም ጊዜ በጣም በቃ ተፌ ቤተሰቡ ባጠቃላይ የዘፋኝን ጸባይ የሚማወቅ ራሱ ቀላል አይደለም። የአርቲስቱን ጸባይ ጸባያችንን የተረዳ ቢኖር እስካሁንም እዚህ ሀገር ዲሲ ላይ እንደ ተፌ የለም። በቃ በአመላችን በአመል የአርቲስቱን አመል አውቆ ረጅም ጊዜ የተሰራበት ቤት ቢኖር ተፌ ቤት ነው። ሁሉ ነገር እንደልብ ሆኖ ማለት ነው። በጣም በቃ ገብቶት፣ የአርቲስት ጸባይ የገባው ቢኖር እሱ ነው። እስካሁን እኔ አላየሁም። ዲሲ ላይ ሰሪቻለሁ እየ ያልተሰራውን አሁንም ግን በቃ ሰርተን እንኳን እንድንወጣ አይፈልግም። ሰራተኛ የኪችን ሰራተኛ ወጥቶ ከሆነ ራሱ ምግብ ገብቶ ሰርቶ እያጎረሰን ሁላችንንም አጉርሶን ነው። በቃ አይ በቃ እንትን ያልንም አይመስለውም። እና ከፊት ትንሽ የተለየ ለየት ያለ ሰው ነው። በጣም በጣም ደግ ሰው ነው። በአንድ ጊዜ ምን ያህል ድምፃውያን ነበር የምትሰሩት? ለምሳሌ ሲያሰራ በጣም እኛ ጋ አሁን ስንሰራ አርብ ላይ አበበተካ፣ ሀና ሸንኩቴ፣ እንዳላድምቄ እኔ ሆነን የምንሰራበት አለ። አንዳንድ ጊዜ ብዙአየሁ ደምሴ፣ አበባ ደሳለኝ፣ አበበተካ እኔ ሆነን የምንሰራበት አለ። ሀና ሸንኩቴ፣ ትዕግስት ፋንታውን፣ አቦነሽ የምትሰራበት ጊዜ ነበር። አቦነሽ አድነው፣ ብዙ ሌሎች ድምፃውያኖች ሁሉ በአንድ ምሽት ውስጥ አንዳንዴ አምስት ዘፋኝ አለ። የለም አሁን እንደዚህ እኮ የለም። ቤትን ቦታ አምስት ዘፋኝ ያደርጋል። ተፌ ሙዚቀኛም በክራር ቤዝ ጊታር አለ፣ ኪቦርድ አለ። እንደየንትኑ ያሳዩና በተለያየ ቀን የተለያየ ዘፋኝ አራት አምስት ዘፋኝ አለ በየቀኑ ከሰኞ ማክሰኞ ብቻ ነበረ። ኧረ ባህልም የሚኖርበት ጊዜ አለ። ቀንጥ በጊዜ የባህል ፕሮግራም የባህልን ባህላችንንም ያሳይ ነበረ በጣም ተፌ። ለነጮቹ ለውጭ ዜጎች በሙሉ ሁለት ቀን በሳምንት የባህል ፕሮግራም ነበረ። ባህላዊ ላይ ያው ተወዛዋዦች አሉ ሶስት አራት ተጓጉዘዋል አለ የባህል ዘፋኞች የባህል የሚጫወቱ ነበሩ። አቶ ተፈራ ከምግብ ቤታቸውም ውጭ በዋሽንግተን አርቲስቶችንና ስራዎቻቸውን ስፖንሰር በማድረግ እንደሚታወቁ አቶ ናሆም ይመሰክራሉ። አዎ እኛ አሁን ለምሳሌ አል ዝግጅቶች ሲኖሩን ኮንሰርትም ከምናሳይ ነገር ከሆነ ቲያትር የምናሳይ ነገር ከሆነ የተለያዩ ዘፋኝ ከተማዎች ሲመጡ ስፖንሰር ይጠየቃል እንጠይቀዋል። ለአንድ ስፖንሰር አንድ ሺ ሁለት ሺ ብር የሚከፍልበት ጊዜ ነበር። ሲዲሲ ላይ መጥተው ኮንሰርት ለሚያደረጉት ከላይ እስከ ታች ድረስ ላሉት አርቲስቶች ስፖንሰር ያደርገ ነበረ። ሰው ምንም ወደኋላ ብሎ አያውቅም። ተፈራ ምንም በጣም የተለየ ሰው ነው። ብዙ ስፖንሰር የሚል ቃል የዱከም ልዩ መጠሪያ የሆነ ይመስል። ብዙዎቹ የዋሽንግተን ዲሲ ማህበረሰባዊ ዝግጅቶች ላይ ለአመታት የአቶ ተፈራ ዘውዴ ምግብ ቤት ስም አብሮ ሲጠራ ኖረዋል። ንግድና ማህበረሰባዊ ኃላፊነትን ያጣመሩ ተፈራ ያን ሲያደርጉ መኖራቸውን የማስታወቂያ ስራዎችን የሚያቀናጁላቸው አስደሳች ይናገራሉ። ኮሚኒቲው እንደ አይከን እንደ ምልክት ሆኖ የተቀመጠ ሰው ነው። በስራውም በሚያደርጋቸው ጠቅላላ ድጋፎች እና በብዙ ቦታዎች ላይ ዲሲ አካባቢ በተነሱ የኢትዮጵያውያን ኮሚኒቲ ዝግጅቶች ላይ በአብዛኛው ተሳታፊ ነው። እነዚህ የነን ፕሮፊት ዝግጅት በሚደረግበት ጊዜ በቤተክርስቲያኖች ዙሪያ ላይ የሚደረጉ የተለያዩ እንቅስቃሴዎች ባሉ ጊዜ ጊዜ ስፖንሰር ወደ እሱ ነው የሚጠየቀው፣ በምግብም ሆነ በቦታ ዝግጅት እንዲሁም ደግሞ ስፖንሰር ተደርጎ ደግሞ የተለያዩ ኢቬንቶች በሚዘጋጁበት ጊዜ፣ ትላልቅ ኢቬንቶች ባሉበት ጊዜ እሱ ነበር ቅድሚያ ስፖንሰርሽፕ የሚሄደው እና ለብዙዎቹ የአድቨርታይዝመንት ዲዛይኖችን እልክ ነበር ለመጋዚን ኒውስሌተሮች ላይ የሚወጡ አሉ፣ ባነሮች አሉ። ለኳስ ጫወታዎች በሚካሄዱበት ጊዜ ትላልቅ ባነሮችን ሁሉ ተሰርቶ ለስፖንሰርሺፕ ይሄዳሉ እና ትላልቅ ገንዘቦች ነበር የሚያወጣው። የሚገርመው እኔ ዲሲ አካባቢ እንግዲህ ኦልሞስት አብዛኞቹን ቢዝነሶችን ብዙ ዲዛይኖችን ሰርቻለሁ እና እንተዋወቃለን ከአብዛኞቹ ጋር ግን እንደተፈራ ግን በብዙ መልክ ለኮሚኒቲው የደገፈና ሙሉ ለሙሉ ደግሞ ለራሱን ቢዝነስ ቢሆን ኢትዮጵያንና ኮሚኒቲውን የሚያስጠሩ ነገሮችን ሲሰራ የነበረ ሰው ነው። በጣም ትላልቅ ገንዘቦች ለአድቨርታይዝመንት ሲወጡ ተመልክቻለሁ። ልክ ያለውም ኮንታክትም ማድርግ ያለው የአሜሪካም መጋዚኖች ላይ ይሁን ኢቬንቶችም ላይ ዱከም የኢትዮጵያን ምግብ እና የኢትዮጵያን የሚያስነሱትን ነገሮች ለማሳየት ትላልቅ ገንዘቦችን አውጥቶ ስፖንሰር ያደርግ ነበር። ብዙዎቹ እንዲሁም ሰዎች ስለሱ የሚናገሩ ሰዎች ከዚሁ ከስፖንሰርሺፕ እና ከሚያደርግላቸው ድጋፍ አንጻርም ነው የሚያነሱት። እኔ በአብዛኛው በስራ ላይ ነው የማየው። ግን ብዙ ሰዎች እርግጠኛ ነኝ ተፈራ እና ዱከም ሬስቶራንትን ከብዙ ዝግጅቶቻቸው ጋር ዲሲ አካባቢ ላይ ሊያነሱት ይችላሉ በብዙ ጊዜ ብዬ ነው የማስብ። ህይወት ታሪካቸው አቶ ተፈራ ዘውዴ መጋቢት 22 1948 አዲስ አበባ ውስጥ መወለዳቸውን ያስረዳል። ከአስር ወንድሞችና እህቶቻቸው ጋር ማደጋቸውን፣ በ1978 ወደ ዩናይትድ ስቴትስ ትምህርትና የተሻለ ህይወት ፍለጋ መምጣታቸውንም የተነበበው ታሪካቸው ይገልጻል። በዋሽንግተን ከዲስትሪክት ኦፍ ኮሎምቢያ ዩኒቨርሲቲ የመጀመሪያ ዲግሪያቸውን አግኝተዋል። ከሁሉም በላይ እሳቸውን ማህበረሰባቸውንና አገራቸው ኢትዮጵያን ያስተዋወቀውን የዱከም ኢትዮጵያ ሬስቶራንት የከፈቱት በ1989 መሆኑ ተመልክተዋል። እንዲሁም በኢትዮጵያ ዮዲትና ሊዲያ በተባሉ ሴቶች ልጆቻቸው የመጀመሪያዎቹን ሆሄያት በመውሰድ የሰየሙትን ዮሊ ሆቴልን ከፍተዋል። ከቅርብ ጊዜ ታሪካቸው እንኳ በኮቪድ-19 በአዲስ አበባ ችግር በተፈጠረ ወቅት ምርመራ፣ ሕክምና እንዲያገኙ ከአስቴር በጎ አድራጎት ጋር በመተባበር ለ650 ግለሰቦች ሰዎች የቅድመ ምርመራን ህክምና እንዲያገኙ ያደረጉ ሲሆን በየሳምንቱ በመመገብም ማገልገላቸው ተነግረዋል። አቶ ተፈራ ዘውዴ እንዲህ አድርጌያለሁ ለማለት አደባባይ የሚወጡ ሰው አልነበሩም ይባልላቸዋል። ለምሳሌ በስርዓተ ቀብራቸው ላይ እኛ የቀድሞ የኢትዮጵያ አየር ኃይል አባላት በአቶ ተፈራ ዘውዴ ህልፈት የተሰማንን ጥልቅ ሀዘናችንን ስንገልጽ ውስጣችን እያነባ ነው በሚል ከተነበበው ተከታዩ ይገኝበታል። ተፌ ከእያንዳንዱ አባላችን ጋር የነበረው ከግል ጓደኝነት አልፎ በበጎ ስራው ከማኅበራችን ጋር በብዙ የተቆራኘ ወንድማችን ነበር። ማኅበራችን ባደረገው እንቅስቃሴ በአብዛኛው ተፌ ከጎናችን ነበር። በዓለም ላይ ለተሰደዱ የቀድሞ አየር ኃይል አባላት እርዳታ ስናሰባስብ፣ እርዳታው አልተለየንም። አቶ ተፈራ እስከ ቅርብ ጊዜ ድረስ አገራዊ ጥሪ ተቀብለው ወደ አገር ቤት ለገቡ የአየር ኃይሉ አባላት ነጻ የትራንስፖርት እና የማረፊያ ስፍራ በማዘጋጀት ይረዱ እንደነበር የተነበበው ምስክርነት አስረድተዋል። አስደሳች እኚህን ሰው ማጣት አልነበረብንም ቢሉም ልናስባቸው ግን ያስፈልጋል ይላሉ። በእውነት የተፈራ ከኛ ጋር ለመኖር ማለፍ ከቤተሰቡም ባሻገር ኮሚኒቲውና ለሀገር ስፔሻል ዲሲ አካባቢ ላለው ኮሚኒቲ በእውነት ትልቅ የሚያጎለን ሰው ነው ብዬ ነው ማሰበውና በልዩ ሁኔታ መታሰብ ያለበት ነው። ብዙ ኢትዮጵያውያን ባልነበሩበት ቦታ ላይ ባልነበሩበት ጊዜ ላይ ያንን የኢትዮጵያዊነትን ምልክት ያስቀመጠና እስከ ሕልፈተ ሞቱ ጊዜ ድረስ ኑ ሲሰራ የቆየ ለብዙዎቹ እንጀራ የከፈተ እድል የከፈተ ለእኔ ራሱ ትልቅ ትልቅ ለቢዝነስ የመተዋወቅ ትልቅ ሰፖርት ያደረገኝ በብዙ መንገዶች ማለት ነው። ከቢዝነሱ ሪሌሽንሽፕ ውጪ ባሻገር ማለት ነው እና ትልቅ ሰው ነው ተሰራ ትልቅ ስራን እየሰራ ባለበት ጊዜ ነው። ይህንንም የሀዘን ጊዜ ነው የሰማ ነውእና እና በጣም ቅን የነበረ ሰው ነበር ተፈራ። አቶ ተፈራ ዘውዴ ከባለቤታቸው ህይወት ገብሩ ጋር ያፈሯቸው የሁለት ሴት ልጆች አባት ነበሩ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች በዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርን። አብራችሁን ስለቆያችሁ እያመሰገንን ሰላም ደናደሩ